ብሔራዊ ምርጫ ቦርድ የሲዳማን ክልል የመሆን ጥያቄን ህዝበ ውሳኔ አስመልክቶ ከደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ምክር ቤት ህዝበ ውሳኔ እንዲደራጅለት ኅዳር 11 ቀን 2011 ዓ ም መጠየቁን፣ ይሁንና በቦርዱ አባላት አለመሟላት ጉዳዩ በእንጥልጥል መቆየቱን አመልክቷል። ጉዳዩን ለማከናወን አምስት ወራቶች አሉኝ ያለው ቦርዱ የቅድመ ዝግጅት ሥራዎችን እያከናወነ መሆኑንና የሀብት ክፍፍሎችን በመላው ሲዳማ ዞን የሚሆን በሐዋሳ ከተማ የሚኖሩ ሌሎች ብሔረሰቦችን የመብት ጥያቄ እንዴት መፈታት እንዳለበት ሐምሌ 19 ማለትም ከ9 ቀናት በኋላ በጽሑፍ እንዲያቀርብ ለክልሉ ጥያቄ አቅርበዋል። ይህንን ጉዳይ በተመለከተ ሐሳባቸውን ያጋሩን በአዲስ አበባ ዩኒቨርሲቲ የፌዴራሊዝም መምህሩ ዶክተር ሲሳይ መንግስቴ ህዝበ ውሳኔው መቼ ይካሄድ የሚለው ብቻ ሳይሆን እንዴት የሚለውን በጥንቃቄ ሊታይ ይገባል ይላሉ። በሽግግሩ ወቅት ደቡብ የተባለው ክፍለ ኢትዮጵያ አምስት ክልሎች እንደነበር አስታውሰውም ወደዚያው መመለሱ ይበጃል ነው የሚሉት። ሆኖም እውቅና የተሰጣቸው ሰባ ስድስት ብሔር ብሔረሰቦች በዚህ አሰራር ክልል ይሆናሉ ማለት እንዳልሆነ አብራርተው ህገ መንግስቱ እስከፈቀደ ድረስ ግን ጥያቄ ላነሱት ሁሉ በጥናት ላይ ተመስርቶ ምላሽ መስጠቱ ያዋጣል በማለት መፍትሄውንም ጠቁመዋል። ብቻ የቀድሞ ክልሎች በአንድ ላይ የሚመጡበት ወደ አንድ ሆነው አምስት ክልሎች ደቡብ ውስጥ የሚፈጠሩበት ሁኔታ ነው ገሌዎን ልጨምር፣ ሲዳማ ዙሪያ ያለ ሌላ አነስ ያለን ብሔር ብሔረሰብ ካለ ራሱ ችሎ ክልል መሆን የማይችል እሱንም ጨምሮ በዋነኛነት ሲዳማ ማዕከል ሆኖ ክልል የሚሆንበት ሁኔታ ማግባባት ይቻል ይሆናል። ከዚህ ውጭ ሌላ ምን መፍትሄ ሊኖር ይችላል ብለህ ካሰብክ፣ አንድም ከመንግስቱ ማሻሻል ነው። ከጥ ነው ዛንስ የሆነ መስፈርት መቀመጥ አለበት። የህዝብ ብዛት፣ የቆዳ ስፋት፣ የአካባቢ ልማት፣ የተማሪ ሰው ኃይል ሁኔታ እነዚህ እነዚህ መሰረታዊ የሆኑ ነገሮች አካባቢ ክልል መሆን የሚችለው ግን ግልጽ የሆነ መስፈርት ካላስቀመጥን። በፌዴራል ማናቸውም ፍርድ ቤቶች ጠበቃና የህግ አማካሪ የሆኑት መልካሙ ኦጎ ምርጫ ቦርድ አሁን ባለበት ተቋማዊ ቅርጽ ብቁና ችግሩን ይፈታል ብዬ አላምንም የሚል አቋም አላቸው። እስካሁን እንዲህ ያለውን ጥያቄ የፈታንበት ልምድ አለመኖሩም ሌላ ተድራቢ ፈታኝ ነገር መሆኑን ነግረውናል። የፌዴራል መንግስትም ሆነ ክልሉ በጥንቃቄ ሊያዩት ይገባል ያደፈጠ ችግር ያሉትንም ገልጸውልናል። ያደፈተው ችግር ብዬ ሄደ የምናገረው ይህ ሀብት ክምስልን በተመለከተ ነው። የደቡብ ክልል ሐዋሳን በዋና መቀመጫነት ተቀምጦ ነው የኖረው። ያ ደግሞ ሲሆን እያንዳንዱ ዞን ከሚያዋጣው ገንዘብ እየተወሰደ በርካታ ቋሚ ሀብቶች ፈሶበታል፣ በክልል ሀብት ማለት ነው። ስለዚህ እዛ ጋር የተቀመጠውን ሀብት በተመለከተ ምን ይደረጋል? በክልል ዋና ከተማነት ትቀጥላለች ወይ? ድንገት ብትገነጠል እና የህዝበ ውሳኔው ከጸደቀ በኋላ ሐዋሳ የሲዳማ ትሆናለች ወይ አይሆን ነው በጣም ከፍተኛ ጥያቄ የሚያስነሳ ውዝግብ የሚያስነሳ ጉዳይ ነው ብዬ ነው። ለመሆኑ ቡና እንሰትና በቆሎ አምራች የሆነው በሽግግር ወቅትም ክልል ስምንት ተብሎ ተደራጅቶ የነበረው የሲዳማ የክልልነት ጥያቄ በዚህ ፍጥነት ጎልቶ የመጣው ለምን ይሆን? አቶ መልካሙ የሚመስላቸውን ነግረውናል። በአሁኑ ሰዓት የሲዳማ ክልል ከሌሎቹ በተለየ ሁኔታ አምርሮ ሲሪስ እየጠየቀ ያለው ይህ ሐዋሳን ባለቤትነትን አረጋግጣለሁ ከምን ዲ ደብልዩ የሲዳማ አርነት ንቅናቄ ፊት አውራሪ የነበሩት አቶ ወልደ አማኑኤል ዱባለ ታናሽ ወንድም የሆኑትን አቶ ማሞ ዱባልን አነጋግሯል። ለረጅም ዓመታት ሲጠየቅ የነበረው ይህ የመብት ጉዳይ ሲዳማን አርቆ ለመያዝ ሲጓተት የቆየ እንደሆነ ጠቅሰው አሁን በሕዝብ እንዲወሰን መባሉ እንዳስደሰታቸው አልሸሸጉንም። እስካሁን የተከፈለው መስዋዕትነትም ተገቢ ያልነበረ እንደሆነ ጠቅሰው ተከታዩን አክለዋል። የተባለው ነገር ጥሩ ስራ ነው። ህዝቡ ደግሞ ለመንግስት ውሳኔ መገዛት አለ። መንግስትን ጠይቆ አመልክቶ ነው እንጂ ከዛ ውጭ በኃይል አደርጋለሁ ቢለው አናርኪ ኋላ ቀረስ በሰለጠነው ሀገር፣ ይሄ ነገር አይደረግ ዳማ በሰላማዊ መንገድ ያንን ማድረግ ይችላል። ከአይን መጠቀም ተገቢ አይደለም። ክልል እንሁን የሚሉ ጥያቄዎች ህገ መንግሥቱ እስካልተሻሻለ ድረስ አይቆምም፣ የሁለቱ ምሁራን ሀሳብ ነው። ትዕግስት ይኑር የሚለው ደግሞ የአቶ ማሞ መልእክት። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።